የአፍሪካ ዲያስፖራዎች ስለ አሜሪካ ምርጫ ምን ይላሉ የሚለው ነው። ምክትል ፕሬዚዳንት ካማል ሀሪስ ወደ ፕሬዚዳንታዊ ምርጫ ፉክክር ከመግባታቸው በፊት በዩናይትድ ስቴትስ መራጮች ገሚ ሲያሉ በፕሬዚዳንት ባይደንና በቀድሞ ፕሬዚዳንት ትራምፕ ደስተኛ እንዳልነበሩ ከሕዝብ የተሰበሰቡ አስተያየቶች ያሳያሉ። ያሳለፍነው ሚያዝያ ወር ላይ በዚህ ምርጫ ድምፃቸውን መስጠት እንደማያስቡ የገለጹልን አንድ የአፍሪካ ዲያስፖራ ማህበረሰብ አባል አነጋግረን የነበረ ሲሆን የአሜሪካ ድምፅ ዘጋቢ ጄፍ ስዊኮርድ በቅርቡ በድጋሚ አግኝቷቸዋል። የካማላ ሪስ እጩ መሆን ውሳኔያቸውን እንደገና እንዲያጠኑት አድርጓቸው እንደሆነም ጠይቋቸዋል። ስመኝሽ ቆየታ አቅርባለች። እምባው እየመጣ ነው፣ እያደገ ነው ማለት ነው። የመጀመሪያ ልጃቸውን ለማቀፍ የበቁት እንታማ ባሃቲና ባለቤቱ አንቷኔት ትልቅ የወላጅ ደስታ ውስጥ ናቸው። በደንብ ይበላል፣ ሰውነቱም እየወፈረ ነው። በዲሞክራቲክ ሪፐብሊክ ኮንጎ ተወልዶ ያደገው ባህቲ ለመጀመሪያ ጊዜ ወደ ዩናይትድ ስቴትስ የመጣው እንደ አውሮፓውያን አቆጣጠር በ2001 ቺካጎ በሚገኝ የካቶሊክ መንፈሳዊ ኮሌጅ ለመማር የተማሪ ቪዛ አግኝቶ ነው። ኮንጎ እያለ በምርጫ የመሳተፍ እድል አልነበረውም። የኮንጎ ሕዝብ ለመምረጥ የሚያደርገውን ትግል አውቅ ነበር። የዚያኔ ተቃዋሚ ነበር፣ ግን በጣም ትንሽ ተቃዋሚ ነው ያለው። የትኛውም የተቃውሞ ድምፅ ይታፈን ነበር፣ የተለመደ ነው። ባህቲ ተማሪ እያለ የአሜሪካ የፖለቲካ ስርዓት ቀልቡን ይስበው ነበር። ስለ ፕሬዚደንት ማውራት እንደምችል ማወቄ ደስ ሲል ነበር። ስለ አገረ ገዢው ማውራት እችላለሁ። ከዚያ በሰላም እተኛለሁ። ማንም መጥቶ በሬን አያንኳኳም። እንደ አውሮፓያን አቆጣጠር በ2017 የአሜሪካ ዜግነቱን ቢያገኝም አንዳንድ አፍሪካን የሚያስታውሱትን ነገሮች ሲያገኝ ደስ ይለዋል። ዜጋ ለመሆን ቃለ መጠይቅ አድርጌ ስጨርስ መምረጥ የሚያስችለኝን ፎርም እንድሞላ እድል ተሰጠኝ። ህልም ነበር የመሰለኝ። ባሀቲ እንደ አውሮፓውያን አቆጣጠር በ2018 በነበረው ፕሬዝዳንታዊ ምርጫ ድምፁን ሰጥቷል። ከምርጫው ጣቢያ ሲወጣ ደግሞ ሌላ አስገራሚ ነገር አገኘ። ይሄ የምርጫ ዳኛ ማሰልጠኛ መመሪያ ነው፣ በሩ ላይ ነበር። የምርጫ ዳኛ ለመሆን መመዝገብ ትፈልጋለህ አሉኝ። እኔ እኔ የዚህ አካል መሆን እችላለሁ አልኩ። በቀጣዩ የአካባቢ ምርጫ የምርጫ ዳኛ ነበርኩ። ባህቲ አሁን የአፍሪካ እምነትና ፍትህ ጥምረት በተሰኘ ተቋም የፖለቲካ ተንታኝ ሆኖ ዩናይትድ ስቴትስ በአፍሪካ ለምታራምደው ፖሊሲ ይሰራል። በሚያዚያ ወር ላይ ባህቲን ስናገኘው ግን በፕሬዚዳንት ባይደንም ሆነ በቀድሞ ፕሬዚዳንት ትራምፕ ደስተኛ አልነበረም። በመጪው ምርጫ ላለመሳተፍም አስቦ ነበር። በተለይ ትራምፕ ለ45 ሚሊዮን አሜሪካውያን የጤና ሽፋን የሚሰጠውን ተመጣጣኝ የመድህን ዋስትና ህግ መቃወማቸውን ተችቶ ነበር። የአሜሪካ ህዝብ ሲታመም ኪሳራ ውስጥ የሚገባ እና ጎዳና ላይ የሚወድቅ ከሆነ እንዴት በህይወቱ ደስተኛ እንዲሆን ትጠብቃለህ? በጋዛው ጦርነት ፕሬዚዳንት ባይደን ለእስራኤል ባሳዩት ያላሰለሰ ድጋፍም ደስተኛ አይደለም። ወይ ሰላምን ትደግፋለህ ወይም ጦርነትን፣ ሁለቱንም በአንድ ጊዜ ማድረግ አይቻልም። ፕሬዚዳንት ባይደን ከምርጫው ውድድር መውጣታቸውን ተከትሎ ምክትል ፕሬዚዳንት ሀሪስ ወደ ፉክክሩ ሲመጡ በሀቲ ድምፅ ያለመስጠት ውሳኔውን እንደገና እያጤነው ነው። ለካማላ ሀሪስ አእምሮ የክፍት ነው። ምን ሊሆን እንደሚችል ለማየት እጠቀምበታለሁ። ሀሪስ ለፍልስጤማውያን ትግል ጠንካራ እውቅና ሲሰጡ ማየት ይፈልጋል። በዲሞክራቲክ ፓርቲ ብሔራዊ ጉባኤ ላይ የፍልስጤም የመብት አቀንቃኞች እንዲናገሩ ስላልተፈቀደላቸው ደስተኛ አይደለም። አብረው መኖር ያለባቸው ሁለት ማህበረሰቦች ናቸው። መጨረሻ ላይ ወደዚያ ነው የምንሄደው። የአዲሱ ፖለቲካ ራዕይ ያ ነው። ስለዚህ ዲሞክራቶች በዚህ ጉዳይ ላይ የእኛን አስተያየት ለሚወክሉ ሰዎች መድረክ መስጠት አለባቸው። አሁንም በሃቲ የፖለቲካ ምህዳሩ ተለዋዋጭ ሆኖ በመቀጠሉ እና ገና ጊዜ ስላለው ድምፁን ለማን እንደሚሰጥ ምስጢር ነው ይላል። ነገር ግን ልክ እንደ ህፃን ልጁ ድምፁን ለመስጠት ያለው ፍላጎትም እያደገ ነው። በጄፍስ ዊኮርድ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።